ወቅት ቡሃሪ ከተቃዋሚነት ወደ ፕሬዝዳንትነት ለመምጣት የተጓዙበት ስልትና ያሳዩት ትግስት የምርጫ አስፈጻሚ አካላቱ ብቃትና የያኔው የናይጄሪያ ፕሬዝዳንት ጉድላክ ጆናታን የሕዝብ ድምፅ አክባሪነት በስልጣን ላይ ላሉትም ሆነ በተቃዋሚ ጎራ ለሚገኙት በርካታ የአፍሪካ ፖለቲከኞች ትምህርት ሰጭ ሆኖ አልፏል። ፕሬዚዳንት ኦባማ ባለፈው ሐምሌ ወር በምርጫ ፖለቲካ ስኬት ብዙም የማይታወቁትን ኬንያንና ኢትዮጵያን ሲጎበኙ ይህችን ቢያንስ በምርጫ አፈጻጸም ሂደት አርአያ የሆነችውን አገር ማለፋቸው ሲያስተቻቸው ቆይቶ ነበር። ምንም እንኳ ፕሬዚዳንቱ የፕሬዚዳንት ኦባማም እንግዳ ሆነው ዋሽንግተንን መጎብኘታቸው ቢታወቅም፣ በህዝብ ብዛትም ሆነ በኢኮኖሚ ከአህጉሩ ግዙፍ ናት የምትባለው ናይጄሪያ በበርካታ የኢኮኖሚና የፖለቲካ ችግሮችም የተተበተበች ናት። በተለይ ቦኮ ሃራም የሚባለው አክራሪ ቡድን የአገሪቱን ሰላም ከማወቅ አልፎ ከፍተኛ የደህንነት ስጋት በመፍጠር የአገሪቱን የኢኮኖሚና የማህበራዊ እንቅስቃሴዎች ክፉኛ እንደጎዳው እየተነገረ ነው። የቦኮሃራምን ሐራምን እንቅስቃሴ ለማዳከምና ለመግታት ናይጄሪያ ድረስ ዘልቆ በመግባት ከፍተኛ አስተዋጽኦ ያደረጉት ቻድ ቻድና ኒጀር የመሳሰሉ የናይጄሪያ ጎረቤት አገሮች ከቀድሞ ቅኝ ገሻቸው ፈረንሳይ ያገኙት ትብብርና እርዳታ ትልቅ አስተዋጽኦ እንዳለው ናይጄሪያውያን ይገነዘባሉ። ቦኮ ሐራምን ለመደምሰስ በሚደረገው ጥረት ናይጄሪያ ከነባሩ ወዳጆቿ እንግሊዝና አሜሪካ ይልቅ ከፈረንሳይ ብዙ ድጋፍ እንደምታገኝ ራሳቸው ፕሬዚዳንት ቡሃሪ ተናግረዋል። በሁለት ምክንያቶች ነው። አንደኛው ናይጄሪያ የፈረንሳይኛ ቋንቋ ተናጋሪ በሆኑ ቀድሞ የፈረንሳይ ቅኝ ግዛቶች የተከበበች ናት። ፈረንሳይ ደግሞ ከቀድሞ ግዛቶቿ ጋር የጠበቀ ግንኙነት ነው ያላት ፈረንሳይ በእነዚህ ሀገሮች ያላት ተሰሚነት ደግሞ ለናይጄሪያ ሰላምና ኢኮኖሚ ጥቅም አለው በማለት ፈረንሳይ በማሊ ኒጀርና ቻድ ወታደሮች ያሏትና የእነዚህ ሀገሮች ወታደሮችንም በስልጠናና በመሳሪያ የምትረዳ መሆኑን አስታውቀዋል የሁለቱ ሀገሮች መሪዎችና ባለሥልጣናት ባደረጓቸው ውይይቶችም ፈረንሳይ አሸባሪዎችን ለመዋጋት የአካባቢውን አገሮች ጣምራ ዘመቻ በመሳሪያና ቴክኒክ ለመርዳት ቃል የገባች መሆኑ ተገልጿል። ፕሬዚዳንት ቡሐሪ እና ፕሬዚዳንት ኦላንድ በጋራ በሰጡት ጋዜጣዊ መግለጫ ፕሬዚዳንት ኦላንድ ከፕሬዝዳንት ቡሐሪ ጋር ያደረጉት ውይይት ናይጄሪያ እና ጎረቤቶቿ ካሜሩን፣ ቻድ፣ ኒጀር ኒጀርና ቤኒን ተባብረው አሸባሪዎችን ከአካባቢው ሊያስወግዱ በሚችሉበት አዲስ ስልትና ስትራቴጂ ላይ ያተኮረ ነበር በማለት ለዚህም ፈረንሳይ አስፈላጊውን ድጋፍ የምትሰጥ መሆኑን አስታውቀዋል። ፕሬዚዳንት ቡሃሪ በበኩላቸው ናይጄሪያ ከቦኮ ሃራም ጋር በምታደርገው ውጊያ አሁንም ከፈረንሳይ የመረጃና የአየር ድጋፍ እንደምትፈልግ በመጠየቅ የፈረንሳይና የናይጄሪያ የጋራ እዝ የሚቋቋም መሆኑንም ገልጸዋል። በኢኮኖሚው ዘርፍም የፈረንሳይ ባለሀብቶች ወደ ናይጄሪያ በመዝለቅ መዋዕለ ንዋያቸውን እንዲያፈሱ ጥሪ ቀርቦላቸዋል። ፕሬዚዳንት ቡሃሪ ከፈረንሳይ ባለሀብቶች ጋር በመገናኘት ናይጄሪያ ከሰሃራ በታች ካሉት አገሮች ዋናዋ የፈረንሳይ የንግድ አጋር መሆኗን በማስታወስ መንግስታቸው ለመዋለ ንዋይ ፍሰትና ለገበያ አመቺ የሆኑ ፖሊሲዎችን እንደሚያወጣና ተግባራዊም እንደሚያደርግ በመግለጽ ለባለሀብቶች ሀብቶች ጥሪ አቅርበዋል። የፈረንሳይ መንግስት በበኩሉ በ130 ሚሊዮን ዩሮ በናይጄሪያ የመሠረተ ልማት ለመሳተፍ ዝግጅቱን ያጠናቀቀ ስለመሆኑ ተገልጿል። የፈረንሳይ መሆኑ ሌሎች ባለሀብቶች መዋለ ንዋያቸውን በንግድና አገልግሎት ዘርፎች ላይ ከሚያውሉ በኢንዱስትሪው ዘርፍ ቢሳተፉ ለአገሪቱ ዘላቂ ዕድገት አስተማማኝ እንደሚሆን ባለሙያዎች ይናገራሉ። የናይጄሪያ ዓለም አቀፍ ጥናት ዳይሬክተር ፕሮፌሰር ቦላ አኪንቱሪኖዋ ይህንኑ በማጠናከር በሰጡት አስተያየት በናይጄሪያ የሚገኙ የፈረንሳይ ኩባንያዎች ሸቀጦችን በማስገባት ንግድ ከሚሳተፉ ይልቅ በማምረት ሥራ ላይ እንዲያተኩሩ መጠየቅ ይኖርብናል በማለት አሳስበዋል። ፕሬዚዳንት ቡሀሪ የወታደራዊና ኢኮኖሚ ትብብሮችን እያጠናከሩ የሀገራቸውን መልካም ገጽታ በመገንባት ላይ ቢሆኑም ገና ብዙ ያልተሰሩ ስራዎች እንዳሏቸው ነው የሚነገረው። ከቦኮሃራም የጸጥታ ስጋት በተጨማሪ ሙስና የአገሪቱ አይነተኛ መለያ እስከመሆን የደረሰ መሆኑም የሚታወቅ ነው። ከጦርነት ችግርና አገዛዝ እየሸሹ ለስደት የሚዳረጉት አፍሪካውያን ቁጥር ዘንድሮም ቢበዛ እንጂ አልቀንስም ከአፍሪካ ቀንድም ሆነ ከምዕራብ አፍሪካ ሀገሮች የሰሃራ በረሃንና የሜዲትራንያንን ባህር አቋርጠው ወደ ሊቢያ ብሎም አውሮፓ ሊገቡ ከሚሞክሩት መካከል በርካቶች በመንገድ ላይ ቢቀሩም እዚህ አውሮፓ የሚደርሱት ቁጥር ቀላል አይደለም። ካለፈው ጥር ወር ወዲህ ብቻ በህገወጥ መንገድ ወደ አውሮፓ ገብተዋል ከተባሉት አምስት መቶ ሺህ ስደተኞች ከሶሪያውያኑ ቀጥሎ ብዙዎቹ የአፍሪካ ቀንድ ስደተኞች እንደሆኑ ነው መረጃዎች የሚያመላክቱት። ባህር አቋርጠው ወደ አውሮፓ ለመግባት ሲሞክሩ በችግር ላይ የሚወድቁትን ስደተኞች በመርዳት የሚታወቀው አበሻ የስደተኞች መርጃ ድርጅት ኃላፊ አባ ሙሴ ዘራይ የሶሪያውያን ስደተኞች ቁጥር መጨመር የአፍሪካ ስደተኞችን ብዛት ቀንሷል ማለት አይደለም ነው የሚሉት ቀንሰዋል ማለት እንኳን አይቻልም ለምን በዚህ አመት በዚህ ስምንት ወር ከአንድ መቶ ሺህ በላይ ሰው ነው በባህር ተሻግሮ የመጣ ስለዚህ በብዛትም ኦኬ የመጀመሪያው ግሩፕ ሲሪያን ሲሆኑ ከዛ ቀጥሎ ያለው ግን አፍሪካን ናቸው፣ በብዛት ለዛም አበሻዎች ናቸው። ከኤርትራም ከኢትዮጵያም የመጡ ውጊያ ወይ አንዳንድ ችግር ያለበት ሀገሮች የመጡ እነ ሶማሊያ አይነት ሱዳን አሉ። ስለዚህ ቁጥሩ ቀንሰዋል ለማለት አይቻልም። የስደተኞች ችግር እዚህ አውሮፓ ከገቡ በኋላም እንደማያበቃ ሰሞኑን በጣሊያን ፣ ግሪክ ፣ ሃንጋሪ ፣ ሰርቢያ አሁን በቅርቡ ደግሞ በክሮኤሽያ ና በፈረንሳይ ካሌ እየታዩ ያሉት ሰብአዊ ድራማዎች ያረጋግጣሉ። የአውሮፓ ሕብረት አባል መንግስታት እዚሁ አገራቸው የገቡትን ስደተኞች አቀባበልና አያያዝ በሚመለከት ሊስማሙ ባለመቻላቸው ስደተኞቹ ለከፋ ሰብአዊ ችግር ተጋልጠው ይገኛሉ። በስደተኞች አያያዝ የተሻሉ ናቸው ወደሚባሉት ጀርመን፣ ስዊድን የመሳሰሉት ሀገሮችን ለመግባት ስደተኞች የምስራቅ አውሮፓ መስመሮችን እየተከተሉ እንደሆነም ነው የሚነገረው። በዚሁ በአዲሱ የመግቢያ መስመር የአፍሪካ ስደተኞችም አሉበት ነው የሚሉት አባ ሙሴ ዘርአይ ወደ ጣሊያን የሚመጣሉ ግን እነዛ ወደ ግሪክ የገቡ ልክ እንደ ሲሪያኖች እንደ ሌሎቹ በዛ በሁንገሪ በምናም አቋርጦ ለመምጣት እየሞከሩ ናቸው። ልክ እንደ እንደነዚህ እንደምናያቸው ከሲሪያ ከአፍጋኒስታን የመጡ አብረው ከነሱም የመጡ አፍሪካኖች አሉ፣ አበሾችም አሉ። ወደ አውሮፓ የሚመጡትን ስደተኞችም ሆነ በየትም ቦታ የሚፈልሱትን ሰዎች ቁጥር ለመቀነስ ዋናው መፍትሄ ሰዎችን ለስደት የሚዳርጉትን ድህነትን፣ የእርስ በርስ ጦርነትንና የከፋ የአገዛዝ ስርዓትን ማስወገድ እንደሆነ ብዙዎች ደጋግመው ይናገራሉ። አውሮፓውያንም የስደተኞችን ችግር በዘላቂነት ለመርዳት ከፈለጉ በእነዚህ መሰረታዊ ችግሮች ላይ በማተኮር መስራት ይኖርባቸዋል ነው የሚባለው። ከዚሁ ጋርም ትክክለኛ ችግር ያለባቸውን ስደተኞች አውሮፓውያኑም ሆኑ ሌሎች በሕጋዊ መንገድ እንዲገቡ ቢፈቅዱላቸው አሁን እየታየ ያለውን የሰዎች ሰቆቃና እልቂት በስንት እጥፍ በቀነሰው ነበር በማለት አባ ሙሴ የምዕራባውያንን ቸለተኝነት በማማረር ይጠቅሳሉ። ያለው ችግር በሀገሩ ያለው ችግር መፈታት አለበት እንዳለ፣ ሲሪያ በሙሉ ወደ ኤውሮጳ መምጣት አይችልም ወይ ከሌላ አፍሪካን ሀገሮችም በሀገራቸው ውጊያ ወይ ሌላ የፖለቲካ ችግር ያለው አገሩን ለቆ ሁሉ ወደ ኤሮፓ መምጣት አይችልም። ስለዚህ የመጀመሪያ መፍትሄ መፈለግ ያለባቸው አገራቸው ውስጥ ያለ ችግር እንዲፈታና ሰው በአገሩ መብቱ ተጠብቆለት ነፃነቱ አግኝቶ መኖር የሚችልበት እድል መፈለግ ያለበት ይሄ ነው። መጀመሪያ ጥረት ማድረግ ያለባቸው ራሳቸው ኤሮፒያን ዩኒዮን ይሄ ከአፍሪካን ዩኒዮን ከእነዚህ የሚድል ኤስት ሀገሮች ተባብሮ በየቦታው ያለው ችግር መፈታት ያለበት ይሄ መጀመሪያ ጥረት እንዲደረግበት። ሁለተኛ ደግሞ ለእነዚህ ያ መፍትሄ እስከሚገኝ መንገድ ላይ ላሉ ሰዎች ወይ እዚህ በር ድረስ መጥተው የሚያንኳኩ ያሉ ሰዎች ደግሞ ህጋዊ መፍትሄ፣ ህጋዊ መንገድ፣ ህጋዊ መግቢያም መፈጠር አለበት። ወደ አውሮፓ ለመግባት በበረሃና በባህር ላይ በሚደረጉ ጉዞዎች ስደተኞች የሚያጋጥሟቸው ችግሮችና ፈተናዎች መቼም ተዘርዝረው እንደማያልቁ ነው የሚነገረው። የሚገርመው በእነዚህ ሁሉ የሰቆቃ ህይወትና አሳዛኝ ታሪኮች ውስጥም ታልፎ ስደት አሁንም ቀጥሏል። አባ ሙሴ ዘራይ ግን ተገድደው ለስደት ለሚዳረጉትም ሆነ ለተሻለ ህይወት ፍለጋ አገራቸውን ጥለው ለሚወጡት የሚሰጡት ምክር አላቸው። በእውነት ተገድዶ ለሚወጡ ማለት የምንችለው ብቻ ጥንቃቄ ማድረግ እንዳለባቸው፣ በማን እጅ እንደሚገቡ ልክ ከምፔን ነው የሚያደርጉ እነዚህ መንገዱ የሚያዘጋጁላቸው ወይ ጉዞው ለጉዞ የሚተባበሯቸው ሰዎች ችግር ሳይደርስበት ምንም እንትን ሳይገደድ ውጭ ሀገር ሄደህ እድል ታገኛለህ ስላሉ ብቻ ወይ ደግሞ ወንድሙ ወይ ጎረቤቱ ስለወጣ ብቻ ዝም ብሎ አብሮ የሚወጣ ደግሞ ብዙ ሰው አለ። እነዚህ ሰዎች ትንሽ ህይወታቸውን ለህይወታቸው የሚደርስባቸው አደጋ በመንገድ ላይ ብዙ አደጋ እንዳለ ማሰብና ግዴታ ካልሆነባቸው ለምን ከሀገራቸው ይወጣሉ? ስደት የችግራችን መፍትሄ አይደለም። መጀመሪያ ይሄም ማንም አበሻ ማወቅ ያለበት ነው። ገባው ንጉሴ ነኝ ብራስልስ